የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴን በኢትዮጵያ ያለውን የሰብአዊ መብት አያያዝ በተመለከተ የአራት ቀን ጉብኝታቸውን ትናንት አጠናቀዋል። ከእሁድ ጀምሮ ባደረጉት ጉብኝትም ከከፍተኛ ባለስልጣናት፣ ከአባ ገዳዎች፣ ከአዲስ አበባ ዩኒቨርሲቲ ተማሪዎች እንዲሁም በቅርብ ከእስር ከተፈቱት ወገኖች ጋር ተገናኝቶ በአገሪቱ የሰብአዊ መብት ጉዳዮች ላይ ተወያይተዋል። አዲሱ ጠቅላይ ሚኒስትር መሾማቸውን ተከትሎ የሰብአዊ መብት አያያዝ ይሻሻላል የሚል ተስፋ መሰነቁ፣ በተቃራኒው ደግሞ የአስቸኳይ ጊዜ አዋጁ እና ሌሎች አፋኝ ህጎች በሰብአዊ መብት አያያዝ ላይ አሁንም ስጋት መደቀኑን ከፍተኛ ኮሚሽነሩ ካገኛቸው ሰዎች መረዳት እንደቻሉም ለዶችቬሌ ተናግረዋል። It was an extremely interesting visit. It afforded me an opportunity to listen በጣም ደስ የሚል ጉብኝን ነበር። ብዙ ሰዎችን እንዳደምጥ እድል ሰጥቶኛል። በኦሮሚያ ክልል ከአባ ገዳዎች ጋር ተገናኘቻለሁ። በመልእክታቸውም ቀጥተኛ ነበሩ። በጣም ገርሞ ነበር፣ ምክንያቱም የመንግስት ተወካዮች ከእኛ ጋር ነበሩ፣ ግን ይህ አባ ገዳዎቹን የተሰማቸውን ለመናገር አልገደባቸውም። ለጠቅላይ ሚኒስትሩ ያላቸውን አድናቆት ከገለጹ በኋላ እሳቸው ቃል የገቡት ላይ ተስፋ ጥለዋል። በተቃራኒው ያገኘኋቸው ሰዎች ያላቸውን ስጋት ገልጸዋል። በቅርቡ ከእስር የተፈታ ግለሰብ ቀደም ሲልም የታጠፈ ቃል ሰለቦች ስለሆኑ አሁንም ጭንቀት እንዳለባቸው ነግሮኛል። አባገዳዎቹም ሆኑ ከእስር የተፈቱት የሚናገሩት የአስቸኳይ ጊዜ አዋጁ መነሳት እንዳለበትና የሰብአዊ መብት ጥሰት መመርመር እንዳለበት፣ ከመጠን በላይ ኃይል የሚጠቀሙ ተጠያቂ ሊሆኑ እንደሚገባ እና አፋኝ ሕጎች ዳግም መከለስ እንዳለባቸው ነው። የመንግስት የጸጥታ አካላት ከመጠን በላይ ኃይል መጠቀማቸው የሀገሪቱ የሰብአዊ መብት ኮሚሽንና የፍትህ ስርዓቱ ገለልተኛ አለመሆናቸው ከፍተኛ ስጋት እንደሆነ ለመረዳት መቻላቸውንም ከፍተኛ ኮሚሽነር ዘይድ ረአድ አልሁሴን ለዶችቤሌ ተናግረዋል። በቅርቡ ከእስር የተፈቱት በእስር በቆዩባቸው ጊዜያት ያጋጠማቸውን እንዲያጋራቸው ግለሰቦችን ትላንት አግኝቶ እንደነበሩ ከፍተኛ ኮሚሽነሩ ዘይድ አክሎበታል። ማለት ያለብኝ የሰምኋቸው አንዳንድ ነገሮች አስፈሪ ናቸው። በጣምም ቅር የሚያሰኝ ነው። ከእስር መለቀቃቸው፣ ጠቅላይ ሚኒስትሩ ስልጣን ሲረከቡ ያደረጉት ንግግርና አቀራረባቸው ተስፋ ሰጥቷቸዋል። ግን ተስፋው ጥንቃቄ ያልተለየው ተስፋ ነው። በአዲስ አበባ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን በሚገኘው አዳራሽ ውስጥ ትናንት እንደተሰበሰቡና ስብሰባውም ከሁለት ሰዓት በላይ እንደፈጀ ተሳትፎ የነበረው እና በቅርቡ ከእስር የተፈታው ጦማሪው በፍቃዱ ኃይሉ ለዶችቤሌ ገልጸዋል። ተሳታፊዎች እስር ላይ በነበሩበት ወቅት የደረሰባቸውን ለኮሚሽነሩ መናገራቸውን በፍቃዱ እንዲህ ስል ይጠቅሳል አዎ እንግዲህ በእኛ በኩል ከተነሱት ነጥቦች ውስጥ በመጀመሪያ ደረጃ ለማሳያ የሚሆነው በተለይ ሁለቱ የዋልድባ መነኮሳት በማዕከላዊ የደረሰባቸውን የማሰቃየት ተግባር በዝርዝር ተናግረዋል። እንዲሁም በተመሳሳይ መንገድ ንግሥት ይርጋ የጎንደር አክቲቪስት ናት እና በወቅቱ በተለይ በኮሎኔል ደመቀ ዘውዱ መታሰር ምክንያት ያንን በመቃወም ሰላማዊ ሰልፍ በማስተባበሯ ምክንያት ከዛ ታፍሳ ወደ አዲስ አበባ መጥታ የደረሰባትን የማሰቃየት ተግባር እንደዚሁ ዝርዝር ተናግ ትናገራለች። መነኮሳቱ ተደብድበናል ነው ያሉት። ከድብደባን በተጨማሪ የልብሰ ምንኩስ ናቸው ማውለቅ፣ በሃይማኖታዊ አግባብ ማውለቅ የለባቸውም መሰለኝ። ስለዚህ እሱም ግን አውልቁ ተብለን ተገድደን በሱ ምክንያት መሬት ላይ ሳይቀር ተጎትተናል ነው ያሉት። ንግስት ይርጋን በተመሳሳይ ብዙ ተደብድብ ያለው እኩለ ሌሊት ላይ ለምርመራ ተጠርቼ ወንዶች ፊት ልብሴን እንዳውልቅ ተገድጃለሁ፣ ጥፍሮቼ ተነቅለዋል ብላ ተናግራለች። አህመድን ጀበልም በተለይ የት የስነታቸው የማይታወ ወቁ የደህንነት ማቆያ ቦታዎች ላይ ተወስዶ እንደነበረ የመጀመሪያ ጊዜ የተያዘ ጊዜ ወደ ማዕከላዊ ከመወሰዱ በፊት አይኑ ተሸፍኖ አንድ የሆነ ማቆያ ቤት ውስጥ እንዳሳደሩት ብቻውን አንድ ክፍል ውስጥ አሽገውት እና ሌሎችም እንደዛው በጣም ብዙ እንደነበሩ እና ግን እነሱን ማነጋገር እንዳልቻለ እንደዚህ ገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን በኢትዮጵያ ቢሮውን ለመክፈት ከኢትዮጵያ መንግስት ጋር ትናንት የመግባቢያ ሰነድ መፈራረማቸውን ለዶይቼ ቬለ በተላከው ጋዜጣዊ መግለጫ ላይ ተገልጸዋል። ቢሮውን መክፈታቸው በአገሪቱ ያለውን የሰብአዊ መብት አያያዝ ሁኔታን በቅርበት ለመከታተል እንደሚያስችላቸውም ከፍተኛ ኮሚሽነሩ ተናግረዋል። የተነሱት የሰብአዊ መብት ጉዳዮች በመንግስት ፖሊሲ ውስጥም ቦታ እንዲያገኝ እንደምጥሩም ገልጸዋል።